የጀጎል ግንብን የጅማ አባ ጅፋር ቤተ መንግስት ላሊበላና አክሱምን የትም ሳይሄዱ በአንድ ቦታ ላይ ውስጡን እየተዟዟሩ የሚጎበኙበት ሀገር በቀል ታሪኮችን በተንቀሳቃሽ ምስሎች የሚያዩበት እነዚህና ሌሎች ልዩ ልዩ የምስል ንድፎች ወይም የግራፊክ ዲዛይን ጥበቦች የሚቀርቡበት የዲጂታል ጥበብ አውደ ርዕይ በየሃ አርት ቡድን እየተዘጋጀ ይገኛል ናስረዲን መሀመድ ይህን የጥበብ ዘርፍ ለእይታ ከሚያበቁ ወጣቶች መካከል ነው ዲጂታል አርት ማለት ኮምፒተር የታገዘ ጥበብ ማለት ነው። ብዙ አይነት ጥበቦች አሉ። በሰው እጅ የሚሰራ አለ። በኮምፒተር ደግሞ በመታገዝ የሚሰራ ጥበብ ነው። እነዚህ ዲጂታል አርቶች ደግሞ በብዙ አይነት መንገዶች ይንጸባረቃሉ። አሁን ላይ በጣም እያደገ የተለያዩ ሀገሮች ብዙ ደረጃ ደርሰዎች ሀገራቸውን ውስጥ ከመሰራት ደርሷል። እኛ ሀገር ላይ ግን ዲጂታል አርት አንደኛ እንደ አርት አይቆጠርም። መጀመሪያ ጊዜ ስናቀርብ ቻሌንጅ የነበረው ይህ ነገር አርት አይደለም አመለካከት ነበር። እሱን አመለካከት ለመስፈር ነበር መጀመሪያ ሀሳቡን ያቀረብ ነው። የሚሰሩት ልጆች አሉ በጣም ጥሩ ያላቸው ብዙ ስራዎችን ማሳየት እና ለሀገርን ትልቅ ነገር ማድረግ የሚችሉ ልጆች እያሉ ግን ስራቸው ከሶሻል ሚዲያ አልፎ ክብር ተሰቶት እንደ ማንኛውም አይነት አርት ኤግዚቢት ተደርጎ አይታወቅም ነበረ። ለዚያም ነው የሀ ያለው። የሀ ማለት ሁለት ትርጉም ያለው አንደኛ የሀ ማለት የመጀመሪያው አማርኛ ፊደል ሀ ስለሆነ የመጀመሪያው ለማለት ነው። ሁለተኛው ደግሞ ይሀ የስልጣኔን በምሳት አፍሪካም ሆነ በአፍሪካ ትልቁ ታዋቂ የመጀመሪያው ስልጣኔ ስለሆነ ነው። የመጀመሪያው የሚለውን በደንብ ለማተኮር አስበን ነው ይሀ ያልነው። ኤግዚቢሽን ይደረጉት ስራዎች ካለን አቅም አንጻር በአምስት ከፋፍለን ነው ዘንድሮ ለማቅረብ ያሰብነው። ኦግመንትድ ሪያሊቲ እና ቨርቹዋል ሪያሊቲ እርግጠኛ አይደለም። ቀጥተኛ የአማርኛ ትርጉማቸውን እየተግባባሻቸው አብረሻቸው እየተንቀሳቀስ የምታያቸው የአርች አይነቶች ናቸው። ምሳሌ ቨርቹዋል ሪያሊቲ ሄድ ይፈልጋል። በተለያዩ የስልክ አይነት ዲቫይሶች ነው ተደርጎ ነው አርት የሚታየው። እኛ አሁን ለማቅረብ ያሰብናቸው የተመረጡ አርቲስቶች የታሪካዊ የሀገራችንን ቦታዎች እንደነ ላሊበላን፣ እንደነ ሐረርን፣ እንደነ አክሱምን፣ እንደነ አባጅፋር አይነት ቤተ መንግስቶችን እዚሁ ቁጭ ብለሽ እንቀሳቀስ እንድትጎበኛቸው እንመደል የአርት በቨርቹዋል ሪያሊቲ መንገድ የሚቀርበው ማለት ነው። የኦግመንትድ ሪያሊቲውን በተመሳሳይ ከስልካችን ጋር ኢንተራክት በማድረግ የምናሳየው አፍ ሲሆን ስ ለመጀመሪያ ጊዜ ነው እንደ ኤግዚቢሽን ሲታይ፣ ዲጂታል ስነ ጽሁፍ እና ግራፊቲ ደግሞ የግድግዳ ላይ ስዕል የምናየው ዲጂታይዝ ተደርጎ ፕሪንት ተደርጎ እንደ ማንኛውም የስዕል አውደ ርዕይ ተሰቅሎ የሚታይ ይሆናል። ሌላው ሀገር በቃ ሊሆኑ ታሪኮችን በአጫጭር አኒሜሽን እና ተንቀሳቃሽ ምስሎች ፕሮጀክተር ነው ዲጂታሊ ዲስፕሌይ የምናደርጋቸው። የመረጣቸው አርቲስቶች አሉ እነሱም ዲስፕሌይ እናደርጋለን ማለት ነው። ናስረዲንና ይህን የሀይ ግራፊክስ ጥበብ ኤግዚቢሽን የሚያሰናዱት ጓደኞቹ በአውሮፓ ህብረት አማካኝነት በብሪቲሽ ካውንስል የተዘጋጀ የስልጠና ፕሮግራም ላይ ነው የተገናኙት። እነዚህን መሰል ስልጠናዎች ለወጣቶች አስፈላጊ መሆናቸውን ጠቅሶ የዚህ አውደ ርዕይ ዓላማም ህብረተሰቡ ስለ ግራፊክስ ወይም ስለ ንድፍ ጥበብ ማሳወቅ ብቻ ሳይሆን በጥበብ ውስጥ ያሉ ወጣቶችም የሚተዋወቁበትን እድል መፍጠር ነው ይላል ሲሆን በሀገራችን ለመጀመሪያ ጊዜ ነው እንደ ኤግዚቢሽን ሲታይ። ሀገራት በጣም ያደገና ለብዙ አፕሊኬሽኖች ሚጠቀሙበት ቢሆንም እኛ ሀገር ላይ እንደ አዲስ ፖሊሲ ያደገን ያለ በአርት ደረጃ ኤግዚቢት ሲደረግ ማለት ነው። አርት በራሱ ኢንተራክቲቭ መሆኑ ራሱ ጥሩ ሁኔታዎችን ይጠቅላል። ሰዎችንም ኢንስፓየር ያደርጋል። በተለይ አሁን ወጣቱ ብዙ ቴክኖሎጂ ላይ ያለ ትውልድ ስለሆነ ቴክኖሎጂ ደግሞ ያልተገደበ መነቃቃትና ያልተገደበ ምናብር ስለሚከፍት ያንን በመጠቀም ምን አይነት የጥበብ መጠብራቆችን ወይም ኤክስፕሬሽኖችን ማሳየት ይችላል፣ የሚለውንም አውደ ርዕይ ላይ መጥቶ መመልከት ይችላሉ ማለት ነው። በግለሰብ ደረጃ ከቆጠር ናቸው ሀያ ሶስት አርቲስቶች ናቸው የሚያቀርቡት። ሁሉም ወጣቶች ናቸው። ለመጀመሪያ ጊዜ ኤግዚቢሽን እድል ያገኙ ናቸው። ኤግዚቢሽኑ ላይ ከአራት ሺህ እስከ አምስት ሺህ ሰው ይመጣል እንጠብቃለን። ንጠብቃለን በዋናነት ትውልዱን፣ ማህበረሰቡን ማነቃቃት ነው። ይሄ ቴክኖሎጂ ኦልሬዲ አለ። ይሄ ጥበብ ኦልሬዲ ያለ ነገር ነው። አንደኛ ሰው ማህበረሰባችን እንደ ጥበብ እንዲቀበለው የዲጂታል አርት ላይ የሚሳተፉ አብዛኞቹ ወጣቶች ናቸው ልጆች ናቸው የኮሌጅ ተማሪዎች ና ከዛ በታች ናቸው። የእነሱንም ሞራል ለማበረታታት የበለጠ ሀገርን የሚያስጠራ ቀጣይም በአፍሪካ ደረጃ፣ በዓለም አቀፍ ደረጃ በዚህ አርት ሲን ሀገር የሚያስጠሩ አርቶችን ማውጣት ነው። ፈልገ ናስረዲንና ጓደኞቹ ከዚህ ቀደም የቮልስዋግን ትዕይንትን አብሮ ያዘጋጁ ሲሆን አሁን ደግሞ በመጪው የካቲት 28 ና 29 በቦሌ ቦስተን ዴይስ ፓጎን በሚገኘው ኖህ ፕላዛ ላይ ባዘጋጁት የንድፍ ወይም የግራፊክ ጥበብ አውደ ርዕይ ላይ ወጣቶች እንዲሁም ሌሎች የጥበብና የቴክኖሎጂ አፍቃሪዎች በነጻ እንዲጎበኙ ጥሪ ያደርጋሉ።